ክፍል ሁለት ቁጥር አምስት ነጥብ ሶስት ከአንዲት ክርስቲያን ምስት ለክርስቲያን ባሎች በተመሳሳይ ጋብቻ ሰሚናር ላይ የተላለፈ መልእክት። ይህ ድረስ ለክርስቲያን ባሎች እግዚአብሔር በመጀመሪያ ሰውን ለክብሩ ሲፈጥር ወንድና ሴት አድርጎ ፈጠራቸው። በአንድነት እንዲኖሩና እንዲበዙም ባረካቸው። እንግዲህ ጋብቻ ከእግዚአብሔር የተሰጠ በረከት እንደሆነ እንረዳለን። ነገር ግን በአሁኑ ዘመን ባይበልጥ የጋብቻ ችግር እየተባባሰ ስለሄደ በዓለም ኅብረተሰብ ውስጥ መፍትሄ ያልተገኘለት ችግር ሆኗል። በፍቺ የሚለያዩትም ባልና ምስት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ይህ የመፍታት የመፋታት በሽታ በዛሬዋ ቤተ ክርስቲያን ላይም ከሞላ ጎደል ቢሆን እየተጋባ እንደሆነ ይታያል። ለዚህ ችግር መንስኤ የሚሆኑ ብዙ ምክንያቶች ቢኖሩም በወንዶ በኩል የሚፈጠሩ ምክንያቶች ናቸው ብዬ የማስባቸውን አንዳንድ ነጥቦች ከዚህ ቀጥዬ እገልጻለሁ። ሀ ለቤተሰብ ጊዜ አለመስጠት። ሰው በሕይወቱ ውስጥ የመጀመሪያውን ደረጃ መስጠት ያለበት ለእግዚአብሔር መሆኑ ግልጽ ነው። ምክንያቱም እግዚአብሔር ሰውን ሲፈጥረው ለክብሩ ፈጥሮታልና። ታዲያ ጋብቻም ወንዱና ሴቷ በመካከላቸው በመሠረተው አንድነትና ፍቅር እግዚአብሔርን በኅብረት የሚያከብሩበትና የሚያገለግሉበት መንገድ ነው። ለምሳሌ በዘፍጥረት አንድ ሀያ ስምንት ላይ ብዙ ተባዙ ምድርንም ሙሏት ስል በሥጋም በመንፈስም ባልና ምስት ለእግዚአብሔር ክብርና አገልግሎት የሚውሉትን ሰዎች ማፍራት እንዳለባቸው ግልጽ ነው። እንግዲህ ይህንን ተግባራዊ ለማድረግ ክርስቲያን ባሎች ለምስቶቻቸውና ለልጆቻቸው በቂ የኅብረት ጊዜ መስጠት ሲኖርባቸው አንዳንድ ባሎች ግን በተጠሩበትም ባልተጠሩበትም አገልግሎት ውስጥ በመግባት አብዛኛውን ጊዜ በቤተ ክርስቲያን ዙሪያ ስለሚያሳልፉ ለቤተሰቦቻቸው ጊዜ የላቸው። ከዚህም የተነሳ ከቤተሰባቸው ጋር ሊኖራቸው የሚገባው የአምልኮ ጊዜ በቂ ያልሆነ የተዳከመና እግዚአብሔር የማይከብርበት ይሆናል። ሌሎችን ሲንከባከቡና ሲያሳድጉ ለቤተሰቦቻቸው ጊዜ ስለማይሰጡ የቤት ራስ ወይም አስተዳዳሪ ሆኖ ሳለ ለቤተሰባቸው የሚገባውን ፍቅር፣ እንክብካቤ፣ ትምህርት ስለማይሰጡ ቤተሰቦቻቸው እየተበላሹና እየፈረሱ ይሄዳሉ። ልጆች ብዙውን ጊዜ እናቶቻቸውን ብቻ በቤት ውስጥ ስለሚያገኙ የእናቶቻቸውን ባሕሪና እውቀት ብቻ ይወርሳሉ። ይህም ለመንፈሳዊም ሆነ ለሥጋዊ እውቀት ለእድገታቸውም የተመጣጠነ አይሆንም። ለምሳሌ እናት አብዛኛውን ጊዜዋን በጸሎት የምታሳልፍና ፍቅር የምታሳይ ሴት ልትሆን ትችላለች። አባት ደግሞ ቃሉን ዕለት በዕለት የሚያጠና የእምነት ሰው ለእግዚአብሔር ሥራ ይተጋ የሚመሰክር ወዘተ ሊሆን ይችላል በዓለማዊ እውቀት እንዲሁ አባት በሂሳብ እናት በቋንቋ ላቅ ያለ እውቀት ሊኖራቸው ይችላል። በዚህ ሁኔታ ልጆች ሁሉንም እኩል ማግኘት ቢችሉ ለእግዚአብሔር ክብር የሚውሉ ልጆች መሆን ሲችሉ፣ አለበለዚያ እድገታቸው ከአንድ ብቻ የተገኘ ያልተሟላ ሆኖ ይቀራል። አንዳንድ ጊዜ ደግሞ እናት ጥፋት መስሎ የማይታያት ነገር ልጆችን ነው ግን ወደ ጥፋት ጎዳና የሚመራቸው ነገር ይኖራል። ይህ ግን አባት በአካባቢው ቢገኝ በቀላሉ ጎንጅነቱን ሊረዳና ልጆቹን ሊያርም ሲችል ነገሩ ስር እየሰደደ ይሄድና ልመልሰው ከማይችልበት ደረጃ ይደርሳል። በዚህ ሁኔታ የአንዳንድ አገልጋዮች አገልግሎት ተቀባይነት አጥቷል። ከሁለት የወደቀ ዛፍም ሆነው ቀርተዋል። ልጆችም እጅግ አስከፊ ተግባር የሚፈጽሙና የቤተ ክርስቲያን አሳዳጆች ይወጣቸዋል። የክህደትንም ትምህርት ከሚያስፋፉት አብዛኛዎቹ ከክርስቲያን ቤተሰብ የወጡ እንደሆነ ይነገራል። ምክንያቱም ሰይጣን ክህደትን ለማስፋፋት የእግዚአብሔርን ቃል በጠራዝ ነጠቅነት የሚያውቁትን መጠቀም ይበልጥ ስለሚመቸው ነው። ይህ ሁኔታ በሚፈጥርበት ጊዜ ደግሞ ባል ብዙውን ጊዜ በምስት ስፈርድ ይታያል። የራሱን ድርሻ አለመፈጸሙን በአገልግሎት ብዛት እያሳበበ አንቺ ቤት ተጎልተሽ እንዴት ይህ ሁሉ ስፈጸምታ ያለሽ በሚል ጭቅጭቅ ይፈጥራል። ይህም ጭቅጭቅ ፍቺ ሊያስከትል ይችላል። እናት ለልጆቿ የምትሰጣቸው ፍቅር አለ። ይህ ፍቅር በምንም ነገር ሊተካ የማይችል ነው። ልጆችም ከአባቱ የሚያገኘውን ፍቅር እንዲሁ ምንም ነገር አይተካውም! ስለዚህ እናት የሷን ድርሻ እንጂ የአባትን ድርሻ በሙሉ በማሟላት በፍጹም አትችልም። እንግዲህ ልጆች የአባታቸውን ፍቅርና እንክብካቤ ካላገኙ የዚህ ፍቅር ረሐብ ክፉኛ ያጠቃቸዋል። ይህንንም ፍቅር የወሰደባቸውን ነገር አጥብቀው መጥላት ይጀምራሉ። ውጤቱም ቤተ ክርስቲያንንና ክርስቲያኖችን መጥላት ይሆናል። ሚስቶችም ከማንም ይልቅ ከሚቀርቧቸው ከኑሮ ጓደኞቻቸው ጋር መጫወት፣ መወያየት ይፈልጋሉ። በተለይ አንዳንድ ጊዜ የቤታቸው፣ የልጆቻቸው፣ የቤተሰቦቻቸው፣ የሥራቸው፣ ወዘተ ጉዳይ አስጨንቋቸው ከባለቤታቸው ጋር ተወያይተው መፍትሄ ለማግኘት ይፈልጋሉ ነገር ግን ባል በአገልግሎት ምክንያት የለም እንበል። ያ አእምሯቸውን ይጎዳል፣ መራሮችም ብሱጮችም ያደርጋቸዋል። ጤናቸውም ሊጎዳ ይችላል። ስለዚህ ውድ ክርስቲያን ባሎች እንደ ኤሊ የቤተሰቦቻችሁን መጥፎነትም ሆነ ጥሩነት ከሩቅና ከሌላው የምትሰሙ አትሁኑ። ቤተሰቦቻችሁን በቅርብ ወቁ። እያንዳንዱ ባለው ብርታት እግዚአብሔርን አመስግኑ። ጉድለቱንም ወደ ጌታ አቅርቡና በጊዜው መፍትሄ አግኙ። ሰይጣን ትንሽ ቀዳዳ ካገኘ በየጊዜው እያሰፋት ቤታችሁን እንዳያፈርሰው ተጠንቀቁ። ጌታ ኢየሱስ የቤተ ክርስቲያን ራስ ነው። እርሱም ቤተ ክርስቲያንን ሌትተቀን ይጠብቃታል። ባሎች ደግሞ የቤተ ክርስቲያን ሳይሆን የቤታችሁ ራስ ናችሁና ቤታችሁን ነቅታችሁ ጠብቁ እንጂ የቤተ ክርስቲያን ራስ ለመሆን አትሞክሩ። የቤተ ክርስቲያን ግን አንዳንድ ድንጋዮች ብቻ መሆናችሁን አስታውሱ። እንግዲህ ይህን ሁሉ ማለቴ የከበረውን በረከተ የሚገኝበትን የጌታን አገልግሎት መቃወሚያ አይደለም። ነገር ግን በቤተ ክርስቲያንና በቤት ያለውን ሚዛኑን መጠበቅ አስፈላጊ መሆኑን ባሎች ልብ እንድትሉ ለማሳሰብ ነውና እንድትፈራት እንዳት እንደ ድፍረት አትቁጠሩት። እኔ ብቻ አይደለሁም የምለው፣ የእግዚአብሔርም ቃል ባልቤቱን በመልካም ካላስተዳደረ የቤተ ክርስቲያን አስተዳዳሪ አይሁን ብሎ የለም እንዴ? አንደኛ ጢማቴዎስ 3 አራት እስከ አምስት ለ እርስ በርስ መቀባበል። ስለዚህ አንድ ስጋ ናችሁ እንጂ ወደፊት ሁለት አይደሉም። ዘፍጥረት ሁለት 2 ማቴዎስ 19:6 ሮሜ 15:7 የክርስቲያን ጋብቻ እንደ ዓለማውያን ጋብቻ በጊዜያዊ ፍቅር በሚጠፋው ውበት በገንዘብና በእውቀት በዘር በወገን ወዘተ የሚመሰረት አይደለም። የክርስቲያን ጋብቻ በማይሳሳተው በእግዚአብሔር በራሱ የሚመሰረትና የሚሰራ ነው። በዘፍጥረት 2:18 እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም። የሚመቸውን ረዳት እንፍጠርለት። እንግዲህ ወንድሜ ባል ሆይ፣ ከእግዚአብሔር ይበልጥ የሚመችህን ማወቅ ስለማትችል የተሰጠች ሚስት ያንተው ሔዋን ስለሆነች በብርቱ ጎኗ ተደሰት። ደካማ ጎኗንም በፍቅር ተሸክመ፣ ለማስተማርና በፍቅር ለማረም ባይቻልህም ጸልይ እንጂ በአእምሮ ውስጥ የቀረጸሃትን ሔዋን ለማድረግ በመፈለግ ራስህን ተጨንቀህና ተበሳጭተ እርሷን አታስጨንቃት። ለምሳሌ አንተ በጣም ዝምተኛና ብዙ ከመናገር ይልቅ ብዙ የማ የምታደምጥ ትሆን ይሆናል። ደግሞ ተጫዋች፣ ብዙ የምትናገር ወዘተ ትሆን ይሆናል። ወይም በተቃራኒው አንተ ቀለኛ፣ እሷ ግን ጭምት ትሆን ይሆናል። እግዚአብሔር ይህን አውቆ ነው የሠራው። አለበለዚያ አንተም እሷም ዝምተኞች ከሆናችሁ ቤታችሁ ሕይወት ያለው ሰው ያለበት ቤት አይመስልም። ሰውም ሊጠጋችሁ ይፈራል። ወይም ደግሞ አንተም እሷም ተጫዋች ከሆናችሁ ቀልድና ምን ቤት ያጠፋል እንደሚባል ቧልተኞች ብቻ ትሆኑና ቤታችሁ ትጎዳለች፣ ቤታችሁን ትጎዳላችሁ። ስለዚሁ እናንተ አንተ የጎደልህን የምታሟላ መሆኗን ካየ ደስ ተሰኝ እንጂ እንደ አንተ እንድትሆን ያለ ተፈጥሮዋ ወይም ልምዷ እንድትሆን አታስጨንቃት። እንደ ጉድለትም አድርገህ በመናገር ስሜቷን አትጉዳ። በሰውም ፊት አትገስጻት። አንተ ጉድለት መስሎ የሚታይህ ነገር ብዙ ፍሬ የሚያፈራ ሊሆን ስለሚችል ነገሩን መርምር። እግዚአብሔርን የማያስከብር እናንተንም የሚጎዳ ከሆነ ነገሩን በፍቅር መምከርና ማስተማር ሲገባ ያለ የሌላውን ነቀፋ በመሰንዘር ግማሽ አካልህን ሽባ አታድርጋት ያለ የሌላውን ነቀፋ በመሰንዘር ግማሽ አካልህን ሽባ አታድርጋት ምክንያቱም ሴቶች ከባለቤቶቻቸው የሚያገኙት ምስጋና ወይም ሙገሳ ከፍተኛ የሞራል እድገት ሰጥቷቸው ፍሬያማ ከቤታቸው ተርፈው ለሌላው የሚጠቅሙ ሊያደርጋቸው ስችል ነቀፋው ደግሞ ያላቸውን መልካም ስጦታ የሚያሳጣ እንክትክት አድርጎ ሰብሮ የሚገድላቸው ይሆናል። ብዙ በጎ ነገር ሰርታ በትንሽ ስህተት ተራራ የሚያህል ነቀፋ አትጫንባት። አንዴ የተደረገውንም ስህተት ሁል ጊዜ እያነሳ ከመናገር ይልቅ የሰራችሁን በጎ ነገሮች እያስታወስህ ንገራት። በዚህ ጊዜ ሕይወቷ ይታደሳል። እሷ ለአንተ ያላት ፍቅር ይጨምራል። በጎውንም ነገር በማሰብህ እና በማድረግህ ያንተን ፍቅር ያድጋል። እግረ መንገድህንም የረሳችሁን የጠፋ አባትን ስጦታዎቿን እንድታስታውስና በጸሎትም እንድትፈልገው ይረዳታል። ሰው ሰውነቱን ተሸክሞ ሲሄድ ከሰውነት ክፍል የሚያስደስተውን ይዞ የማያስደስተውን ትቶ እንዳልሆነና ስለ ግማሽ የሰውነት ክፍሉ አመስግኖ ስለ ሌላው በማማረር የማይሳሳተውን ፈጣሪውን ማሳዘን እንደማይገባው እንዲሁም ግማሽ አካሉንም ወይም ምስቱን በምስጋና መቀበልና ስለ እርሷም ፈጣሪውን ማመስገን ይገባዋል። በዚህ ጊዜ ትዳር ይለመልማል። ባልና ምስትም ለእግዚአብሔር ክብር፣ ለእርስ በርሳቸው እድገት፣ ለህብረተሰቡም ጥቅም ይውላሉ። አመሮሃ ፍቅርና እንክብካቤ ኤፌሶን 5:25-30 ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት፣ እናንተ ባሎች ምስቶቻችሁን ውደዱ። ክርስቶስ ለቤተ ክርስቲያን ፍቅሩን የገለጸው የአምላክነት ክብሩን ጥሎ ከክብሩ ወርዶ በፈጠረው ፍጡር ተንቆና ተዋርዶ ሞትን ሞቶ በደሙ በዋጃ በመዋጀት ነው። እንዲሁም በእርሱና በቤተ ክርስቲያን መካከል ያለውን ፍቅር ለማደፍረስ የሚሯሯጠውን ዲያብሎስን እየተዋጋ ዕለት በዕለት የቤተ ክርስቲያን ውበቷ እንዳይጠፋ በደሙ እያጠባት በሥጋው እየረዳት እና እየጋረዳት ነው። ታዲያ አንተም ክርስቲያን ባል ይህንን የክርስቶስን ክርስቶስን ምሳሌነት ምን ያህል እንደተከተልህ ራስህን ጠይቅ። ብዙውን ጊዜ ባሎች በጮኛነት ወራትና ከተጋቡ እስከ ጥቂት ዓመታት ድረስ የነበራቸው ፍቅርና አብረውት ከትቆዩ በኋላ የሚያሳዩት ፍቅር በጣም የተራራቀ ነው። እያደር ፍቅራቸው እያነሰና እየደበዘዘ ይሄዳል። እዚህ ደረጃ ሲደርሱ ዓለማውያን በብዛት በፍቺ ነገሩን የተገላገሉት ይመስላቸዋል። ክርስቲያኖች ደግሞ መፋታት ስለማይፈቀድላቸው የደባል ኑሮን አይነት ኑሮ አብረው ይገፋሉ። ሳገባት በፊት ጊዜውን ሁሉ አብሮ ማሳለፍ ደስ ስለው የነበረ አይን አይኗን ማየት፣ ውበቷን ማድነቅ፣ ያደረገችውን ሁሉ ማድነቅ፣ ፍቅሩን በቃላት በስጦታና በተግባር መግለጽ የነበረው ከጋብቻዋም በኋላ ለጥቂት ዓመታት እንዲሁ ይቀጥል ይሆናል። ሚስቱ በመውለድም ሆነ በጤና ማጣት በኑሮም ያለመመቸት እየተጎዳች እድሜዋም እየጨመረ ውበቷም እየረገፈ ሲሄድ ምንም ነገር አልታየው ይላል። ደምቀቷ፣ ውበቷ በአእምሮ ውስጥ የተሳለው ስዕሏ ይጠፋባታል ይጠፋበታል። ውበቷን ለመጨመር የባሏን አይን ለመሳብ የቀደመውን ነገር ለመመለስ ብትጣጣርም ፍላጎቷን ተመልክቶ ምላሽ መስጠት ያቅተዋል። ከአጠገቢያ አትለይ ይላት የነበረውና ከስራው ሮጦ ገብቶ ያለችበት ድረስ ፈልጎ ሰላም የሚላት ሰው ያን ሁሉ ትቶ እርሷ መጥታ ሰላም እስካላለችው ድረስ መኖሯንም የማያስታውስ ባል ይኖራል። ዝም ብሎ ገብቶ ከልጆቹ ጋር ይጫወታል፣ ወይንም የራሱን ስራ ይሰራል፣ ወይም መጽሐፍ ያነባል። በተቃራኒው ደግሞ ብዙ ጊዜ ሴቶች ለባላቸው ያላቸው ፍቅር እየጨመረ ነው የሚሄደው። የዛን ምላሽን ማግኘት ከፍተኛ ድላቸው ነው። ይህ ካልሆነ ግን ብስጩዎችና መራሮች ይሆናሉ፣ ቤታቸው ሊፈርስ ይችላል። ስለዚህ ክርስቶስ ቤተ ክርስቲያንን እንደሚንከባከባትና ውበቷንም እንደሚጠብቅ ባሎች ሚስቶቻቸውን መንከባከብና ውበታቸውን መጠበቅ ይኖርባቸዋል ኤፌሶን አምስት ሰላሳ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል። ባሎች ምስቶቻቸውን መንከባከብ ከተዉ ግን የምስቶቻቸውን ፍቅር ያጣሉ። ጠላት ደግሞ ይህን አጋጣሚ ፈልጎ ወደ ሞት መንገድ ሊመራት ዘውትር የተዘጋጀ ነው። ስለዚህ ምስቶቻችሁን ችላ ያላችሁ ባሎች አስቡበት። መ መረዳዳትና መተሳሰብ ዘፍጥረት 2:18 የሚመቸውን ረዳት እንፍጠርለት። እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ። ፊልጵስዩስ 2:4 እግዚአብሔር ወንድ ብቻውን መኖር እንደሌለበት አውቆ የምትመቸውን ረዳት እንደፈጠረለት ተናግሯል። ስለዚህ ወንድ ረዳት ያስፈልገዋል። ይህንን በደንብ ማወቅና መቀበል ይኖርበታል። በአንድ እጅ ማጨብጨብ እንደማይቻል ሁሉ ያለሴትም ሴትም የተሟላ ኑሮ ለመኖር አለመቻሉን እግዚአብሔር ራሱ መስክሯል። ታዲያ አንዳንድ ባሎች የሚስቶቻቸውንም የራሳቸውንም ስራ ጠቅልለው ይይዙና ሁሉንም ነገር ለማድረግ ሲጣጣሩ ይታያል። በዚህ ጊዜ ሚስት ልክ እንደ ንግሥት እግዚአብሔር አከበራ ካከበረ ከባረካት ልጅ በመውለድ ብቻ እንድትኖር ካለዚያም በቤት ውስጥ እንደ እንግዳ ያለ መብትና ነጻነት ደንዝዛ እንድትቀመጥ ያደርጋሉ። በዚህ ጊዜ በዛ ቤት ውስጥ እንደማትፈለግ አድርጋ ራሷን ትቆጥራለች። የበታችነት ስሜት ይሰማታል። በልጆቿም በአካባቢዋም በቤት ሠራተኞቿም መናቅ ደርስባታል። በቤቷ ካልተፈለገች በቤተ ክርስቲያን የማትፈለግ ጥቅመ ቢስ አድርጋ ራሷን ስለምትቆጥር በቤተ ክርስቲያን ማገልገል አትችልም። ይህም ነጻነትና ክብሯን ለመመለስ በውስጧ የሚፈጠረው ትግል ትዳሯን ፈታ እንድትሄድ ያደርጋታል። አንዳንዶች ባሎች ደግሞ የትዳሩን ሸክም በሙሉ በሚስታቸው ላይ ስለሚጥሉ ለምስት ቀንበሩን ከምትችለው በላይ የከበደ ባርነት ቀንበር ይሆንባታል። ብቻዋንም ልትወጣው ስለማትችልም ብዙ ነገሮች ከቁጥጥሯ ውጭ ሆነው ይበላሻሉ። አእምሮዋ በጭንቀት ይወጠራል። እርሱ ደግሞ የቤት ራስ ነህ መባሉ ቁጭ ብሎ ማዘዝ ስለሚመስለው በጎደለው ነገር በመቆጣት ጭንቀቷን ያባብሳል። ያብስባታል። በጣቱ ልነካው የማይፈልገውን በእርሷ ላይ ይጭናል። እርሷም ወደ እግዚአብሔር ቤት ለመምጣት ለመጸለይና ለማገልገል ፈጽሞ ያቀታታል። በመንፈሳዊም ሆነ በሥጋ ሕይወቷ ትደግፋለች። በዚህ ጊዜ ጠላታችን ይወልዳልና ይወዳልና ማንሸኳሸክ ይጀምራል። የደከመ መታገል ስለማይችል ተሸንፋ እንድትወድቅ ትዳሯንም ፈታ ከጌታም ከትዳሯም እንድትኮበልል የወንዷ ለማሰብ ያደርጋታል። እንግዲህ እግዚአብሔር የፈጠራቸው እንዲረዳዱና ሁሉም የድርሻቸውን እንዲወጣ እንጂ አንዱ ላይ ብቻ እንድጫን፣ አንዱ አዛዥ ሌላው አገልጋይ ብቻ እንዲሆን አይደለም። ሁለቱም በትክክል ድርሻቸውን ቢፈጽሙ ትዳራቸው የተባረከ እግዚአብሔር የሚከብርበትና የተሳካ ሰላም የሞላበት ይሆናል። በጌታ ስራም በኩላ አገልግሎት የተጠሩት ባሎች ብቻ አይደሉም፣ እስቶችም እንጂ ቀደም ብሎ እንደ ገለጽኩት በዘፍ ጥረታ እንደ ስምንት እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ስል ልጆችን በመውለድ መብዛትን ብቻ አይደለም ያለው መንፈሳዊ ልጆችንም መውለድና ማብዛት ቤተ ክርስቲያንን መገንባት የሁለቱም ድርሻ ነው እንጂ የባል ብቻ አይደለም። ስለዚህ አሁን እንደሚታየው በአብዛኛው ባል ብቻውን ማገልገል ሳይሆን ሚስቱም በአገልግሎት እንድትረዳው ማድረግ ለአገልግሎትም እንድትወጣ እንድትወጣ ማነሳሳትና መርዳት አለበት። አብረው ለአገልግሎት ሲወጡም በብቸኝነት የሚፈጠር ችግር በዚያው ይፈታል። ይህንን ስል ደግሞ ሁለቱም ቤቱን ጥለው ጠፍተው ልጆቻቸው ሁለቱንም በማጣት እንዳይቸገሩ ቤቱንም እንዳይበላሽ ሚዛኑን መጠበቅ አለባቸው ላለሁ። ይህም የሚሆነው ባልና ሚስት የቤተ ክርስቲያኑም የቤቱንም ማለት የልጆቹንም በሐሳብ በተግባርም ስረዳዱበትና ሲተጋገዙበት ወይም በመፈራረቅ ሲያደርጉት ነው። ሰ ውሳኔ በመስጠት ረገድ ማቴዎስ 18:19 ከእናንተ ሁለቱ በምድር በማናቸው በሚለምኑት ነገር ሁሉ ብስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ይህ ሐሳብ ባልና ምስትም በሚኖራቸው ውሳኔ ሁሉ እግዚአብሔር እንዲገባበት ካልፍ ከፈለጉ መስማማት እንዳለባቸው ያመለክታል። ካልተስማሙ ግን ከእግዚአብሔር አንዳች ድጋፍ አገኙ በሦስተኛው ዓለም በእኛም በኢትዮጵያውያን ባህል የተማሩትም ቢሆኑ በአብዛኛው ባል ያለው ሀሳብ ይፈጸማል። የሚስት ሀሳብ በባል ዘንድ እምብዛም ተቀባይነት አያገኝም። እንዲያውም አብዛኛውን ጊዜ ሀሳቧን እንኳ አያዳምጣት። ከእርሱ የተሻለ ሀሳብ እንኳን ብትሰጥ መበለጡን በጉልበቱ አሸንፎ የራሱን ውሳኔ ስራ ላይ ያውላል እንጂ ወደ እግዚአብሔር ይዞ የማይቀርብበት ጊዜ ሞልቷል። ስለዚህ ወደ አንድ አይነት ሐሳብ እንኳን እስኪመጡ አይጠብቅም። መልካም ሆኖ ከሆነ ሆነ ችግርም ካስከተለ ቤተሰቡ ሁሉ ሳይወድ በግድ ችግሩን አብሮ ይካፈላል። በዚህ እግዚአብሔር በጣም የሚያዝን ይመስለኛል። ስለሆነም ሚስትን አሳዝኖ ጸሎት አይሰምርምና አንደኛ ጴጥሮስ ሶስት ሰባት ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ጥቅሙ የጋራችሁ ነው። እግዚአብሔርንም ያስደስታል። ረ ገንዘብን በሚመለከት አንዳንድ ባሎች ከቤተሰባቸው ይልቅ ገንዘብን ይወዳሉ። ስለዚህ ቁጭ ብለው ከቤተሰባቸው ጋር የወር በጀታቸውን ከመተመን ይልቅ ራሳቸው በጀታቸውን ተምነው የማይበቃ የወር ወጪ በመስጠት አንቺው ተወጪው ይላሉ። በዚህ ምክንያት ቤተሰብ በችግር አለንጋ የሚገረፍበት ጊዜ ሞልቷል። የሚገርመው ደግሞ ራሳቸውን ውጪ የመረጡትን ምግብ በልተው በቤት ውስጥ ያለውን የምግብ እጥረት ጉዳይ የማይሰጣቸው ባሎች አይታጡ። ለራሳቸው በደንብ ለብሰውና አግጠው ምስቶቻቸውና ልጆቻቸው ግን ልብስና ጫማ አጥተው ተጎሳቁለው የሚታዩም አሉ። አንዳንዶች ባሎች ደግሞ የራሳቸውን ዘመዶች በገንዘብ በደንብ እየረዱ ስለምስቶቻቸው ዘመዶች ችግር ግን መስማትም ማሰብም የማይፈልጉ አሉ። በአጠቃላይ ምስቶች ስለገንዘብም ምንም አገባቸውን ብለው ያስባሉ። በዚህም ምክንያት ችግር ይፈጠራል። አንዳንድ አንድ ጊዜ ደግሞ አንዱ ብኩን አንዱ ቆጣቢ የሆነና ተግባብተው ገንዘባቸውን መጠቀም ያቅታቸዋል። ባልና ምስት የሚያገኙት የወር ገቢ የጋራቸው ስለሆነ እየተወያዩ ለእግዚአብሔር ለትዳራቸው ለተቀማጭ የሚሆነውን ባጀት አውጥተው በአግባብ ስራ ላይ ማዋል ይሆናል። በሌላም በሌላም ርዕስ ብዙ ማለት ይቻላል። ግን ክርስቲያን ወንድሞች ይህ ጽሑፍ የሚመለከተው ሁሉንም ባሎች ነው ማለት አይደለም፣ ግን የሚመለከታቸው ካሉ ትዳራቸው እንዲቀና እንዲጸልዩበት እንዲመካከሩበትና መፍትሄ እንዲፈልጉበት ለማሳሰብ ነው። ማስገንዘቢያ በአንጻሩ በምስትነት ኃላፊነት ያልተወጣን ምስቶች ልኖር እንችላለን። ለእኛም ባሎች ቀደም ብሎ ባለው መልእክቶቻቸው የሚጎድሉንን ገልጸውልናልና በፍቅር በስራ ላይ እናውለው። ሆኖም የትዳርን ጉዳይ እኛ ተጋቢዎች ብቻ ስለማናበጀው እግዚአብሔር ዕለት በዕለት ቤታችንን ይስራው። መዝሙር 127። አንድ አባሪ የጋብቻ ሕይወት ግምገማ ቅጽ ከትዳር ጓደኛችሁ ጋር ባልም ሆነ ምስትም በአንድ ላይ ተቀመጣችሁ፣ ግን በየግላችሁ ሆናችሁ ከጌታ ኢየሱስ ክርስቶስ ከእርስ በርሳችሁና ከልጆቻችሁ ጋር ስላላችሁ ግንኙነት ለመገምገም የሚከተሉትን ጥያቄዎች ከመለሳችሁ በኋላ በአንድ ላይ በእውነትና በፍቅር ተወያዩበት። አዎን ወይም የለም በማለት መልሱ። ከጌታ ኢየሱስ ክርስቶስ ጋር ያለህ ወይም ያለሽ ግንኙነት አንደኛ በየቀኑ በግል የመጽሐፍ ቅዱስ ንባብና ጸሎት አደርጋለሁ። ሁለተኛ በቅርቡ ከሌላ ሰው ጋር የነበረኝን አለመግባባት አስተካክያለሁ። አሁን በዚህ ጉዳይ አልቸገርም። ሶስተኛ እግዚአብሔር ተናግሮኝ ሳለ ያልታዘዝኩት ከፍተኛ ጉዳይ በአሁኑ ጊዜ የለም። ከቤተሰብህ ወይም ከቤተሰብሽ ጋር ያለህ ወይም ያለሽ ግንኙነት። አንደኛ ባለፈው ወር ከእያንዳንዱ ልጅ ጋር በተለይ አብሬው ያደረግሁት ተግባር አለ። ሁለተኛ ባለፈው ወር ከባለቤቴ ጋር በተለይ ከቤት ወጥተን የግል የመዝናኛ ጊዜ ወይም የመወያያ ጊዜ ነበረን። ሶስተኛ ባለፈው ወር ከባለቤቴ ጋር ከአንድ ጊዜ የበለጠ አለመግባባት አልነበረኝም። ይህንንም በወቅቱ አስተካክያለሁ። አራተኛ ባለፈው ሳምንት ከቤተሰቤ ጋር ቃሉን የማንበብ እና የመጸለይ ጊዜ ነበረኝ። አምስተኛ ከልጆች ጋር ጥሩ ግንኙነት አለኝ የትዳር ጓደኛህን ወይም ጓደኛሽን እንዴት ነው እወድሃለሁ ወይም እወድሻለው የምትለው ወይም የምትዩ ለአንተ ወይም ለአንቺ ለትዳር ጓደኛህ ወይም ለትዳር ጓደኛሽ ከመቶ ነጥብ ስጥ ወይም ስጭ አንደኛ የቁሳቁስ ፍላጎትን በማርካት፣ ሁለተኛ ጊዜን አብሮ በማሳለፍ፣ ሶስተኛ የትዳር ጓደኛን ቅጽበታዊ ስሜቶች በመረዳት፣ አራተኛ ስሜትን በቃላት በመግለጽ፣ አምስተኛ ስሜትን በንክኪ በመግለጽ፣ ስድስተኛ በስራ መርዳት